ኤስቢኤስ ሬዲዮ ወቅታዊ ጉዳዮች ቪዛው የኮሮና ወረርሽኝ በሰፈነበት ወቅት ሊሰረዝ ተቃርቦ ያለ ከሆነና የሕግ ምክር ፈጥናው ካልወሰዱ አውስትራሊያ ውስጥ ሕጋዊ ሆነው የመኖር እድሎን ያጨናግፍቦታል። እንደ ኩንስላንድ አትራፊ ያልሆነው የስደተኛና ኢሚግሬሽን የሕግ ግልጋሎት ጠበቃና ወኪል ቲም ማዲገን የባህሪ መመዘኛዎችን ማሟላት ሲሳን ወይም በቪዛ ማመልከቻ ላይ ሐሰተኛ መረጃን መሙላት የቪዛ ደንቦችን በመጣስ ረገድ ለቪዛ ስረዛ እንደሚዳርግ ይናገራሉ። የሚያስከትላቸውንም መዘዞች ሲያመላክቱ ዛ አንዴ ቪዛ ከተሰረዘ በኢሚግሬሽን ህግ የግለሰቡ ቆይታ ህጋዊነት የሌለው ይሆናል። ያም ማለት ቪዛ የተሰረዘበት ግለሰብ ለኢሚግሬሽን እገታ ይዳረጋል፣ አውስትራሊያን ለቆም እንዲሄድ ግድ ይሰኛል በማለት አስረድተዋል። የኢሚግሬሽን ህግን ተከትሎ መዲገን ምክረ ሀሳባቸውን ሲለግሱ ከሀገር ውስጥ ጉዳዮች ቪዛውን የመሰረዝ እሳቤ የያዘ ማሳሰቢያ እንደ ደረሶት በፍጥነት ምላሽ ሊሰጡ እንደሚገባዎት ያስረዳሉ። በታካይነትም የኒው ሳውዝ ዌልስ ህግ እርዳታ ጠበቃ የሆኑት ኬት ቦንስ የተሳሳተ መረጃ መስጠት የግለሰብን የቪዛ ሁኔታ የሚጎዳና አልፎም የዜግነት ማመልከቻ ላይ ተጽዕኖ እንደሚያሳድር ተናግረዋል። ከቅርብ ዓመታት ወዲህም በስደተኞችና ጥገኝነት ጠያቂዎች ላይ አሉታዊ ተጽዕኖች እያሳደረ መሆኑን ጠቁመዋል። በማካሪ ዩኒቨርሲቲ የማኅበራዊ ፍትሕ ክሊኒክ መስራችና ዳይሬክተር ዶክተር ዳንኤል ጌዜልባሽ የቪዛ ስረዛ ሲገጥ እንደ ተሰረዘው የቪዛ አይነቶች የይግባኝ መጠየቂያ ስፍራዎችም የተለያዩ እንደሚሆኑ ይጠቁማሉ። አክለውም በአንቀጽ 51 መሠረት ቪዛቸው የተሰረዘባቸውም ወይም ቪዛ የተነፈጉ ሰዎች ወደ የአስተዳደር ይግባኞች ትሪቡን አቤት ማለት እንደሚችሉ ይመክራሉ። ማዲጋን ቪዛው ቀነ ገደቡ ከማለፉ በፊት አውስትሬሊያ ውስጥ ህጋዊ ሆነው ለመቆየት ለሽግግር ቪዛ ማመልከት እንደሚገባዎት ያሳስባሉ። ይሁንና የህግ ምክራቸውን የለገሱት ግለሰቦች አተያዮቻቸው ለሁሉም አይነት የቪዛ ችግሮች የመፍትሄ ሀሳቦች ባለመሆናቸው በሚኖሩበት ስቴትና ግዛት ወዳለ ሊጋል ኤድ ደውለው ነፃ የህግ ምክር አገልግሎት ማግኘት ይችላሉ። በቋንቋው አስተርጓሚ የሚሹ ከሆነም 13 14 50 ይደውሉ። ጊዜዊ ቪዛ ኖሮት አስቸኳይ እርዳታ ካስፈለጎትም የቀይ መስቀል ድረገጽን ይጎብኙ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.